ይህ የኤስቤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትሬልያ አኗኗር ሁነቶችና ታሪኮች በኤስቤስ አማርኛ። የአውስትሬልያ ምስራቃዊ ክፍለ አገራት ከአማካይ የዝናብ መጠን በላይ ጋር እርጥብ በጋን ለማስተናገድ የተዘጋጁ ነው። የመስኩ ጠበብቶችም ሰዎች ጎርፍ ሊያስከትልባቸው በሚችሉ አካባቢዎች ተጨማሪ ጥንቃቄ እንዲያደርጉ እያስጠነቀቁ ነው። የሜትሮሎጂ ቢሮ በላኒኛ የአየር ጠባይ ሳቢያ ከዘቦታዊው በጋ በተለየ መልኩ በመላው የአውስትሬሊያ ምስራቃዊ ክፍለ ሀገራት የዘንድሮው በጋ ከአማካይ የዝናብ መጠን በላይ እርጥበት የተላበሰ እንደሚሆን ተንቢዋል። አውስትሬሊያ ውስጥ ከ1900 ዓ.ም ጀምሮ ከተከሰቱት 18 ላኒኛ የአየር ጠባይ ኩነቶች ውስጥ አስራ ሁለቱ በተወሰኑ የአገሪቱ ክፍሎች ጎርፍ አስከትለዋል። የሜትሮሎጂ ቢሮ ገዲብ የአየር ንብረት ተጠባቢ ዶክተር አንድሩ ዎትኪንስ ላኒኛ በበጋው ወራት ከጃንዋሪ ወይም ከዲሴምበር አንስቶ ከመካከለኛው እስከ ብርቱ ደረጃ የአውስትሬሊያ አየር ጠባይ ላይ ተጽዕኖ እንደሚኖረው ተናግረዋል። እንደ ሜትሮሎጂ ቢሮ ገለጣ ላኒኛ በአብዛኛው የአገሪቱ ክፍሎች የዝናብ መጠን እንደሚጨምር፣ በደቡብ ቀናት ቀዝቃዛማ እንዲሆኑና የሳይክሎን ቁጥሮችም ከፍ እንዲል ያደርጋል። ሰዎችም ከወር በፊት ቀደም ብለው መሰናዶ ማድረግ ይገባቸዋል። የቪክቶሪያ ስቴት ድንገተኛ አደጋ ግልጋሎት ምክትል ኃላፊ ዴቪድ ቤከር በዘንድሮው በጋ በከባድ ዝናብ ሳቢያ በመላ አገሪቱ ጎርፍ ሊከሰት እንደሚችልና በተለይም በደቡብ ምስራቅ አውስትሬሊያ የዝናብ መጠኑ ከፍ ያለ እንደሚሆን ተናግረዋል። የአሊያንስ የምርምር ግኝት እንደሚያሳየውም አውስትራሊያውያን ስለ ላይንኛ ያላቸው ግንዛቤ አነስተኛ በመሆኑ በቅጡ ከጎርፍ ለመ ለመጠንቀቅ እንዳልተዘጋጁ ጠቁማል። የኢንሹራንስ ድርጅቱ የጉዳት ማካካሻ ስራ አስኪያጅ ማርክ ኦኮነር በበኩላቸው ሲያሳስቡ ከ2010 እስከ 2012 የተከሰተው ላኒኛ ባስከተለው ጎርጓድና ጎርፍ ሳቢያ በአውስትሬሊያ መኖሪያ ቤቶች የሁለት ነጥብ አራት ቢሊዮን ዶላርስ ጉዳቶች ማድረሱን ጠቁመዋል። አያይዘውም በጎርፍ አደጋ ወቅት ሰዎች ከወዲሁ በአካባቢያቸው ያሉትን የድጋፍ ግልጋሎት ሰጪዎችን ለይተው እንዲያውቁና ቁጥራቸውንም መዝግበው እንዲይዙ ከጎረቤቶቻቸው፣ የአካባቢያቸው መዘጋጃ ቤቶች፣ የስቴት ድንገተኛ አደጋ ግልጋሎት ሰጪዎች ጋር በመነጋገር የጎርፍ አደጋ ሊያስከትላቸው ስለሚችልባቸው ስፍራዎች እንዲነጋገሩ፣ የኢንሹራንስ ፖሊሲያቸውንም በየዓመቱ እንዲያጣሩ፣ ከቤተሰብ ጋር የድንገተኛ እቅድ እንዲነድፉ፣ የመጀመሪያ ደረጃ ሕክምና ቁሳቁሶችን፣ ውሃ፣ የምግብ አቅርቦቶችንና የባትሪ መሙያዎችን እንዲያሰናዱ ይመክራሉ። በማከለም የሚኖሩበትን ቤት በጎርፍ ሊጥለቀለቅ እንደሚችል ካወቁ ተገቢውን ዝግጅት ማድረግና ጎርፍ ሊከሰት ይችላል በተባለበት ወቅት ከአካባቢው እንዲርቁም ያሳስባሉ። እንደ ስቴት ድንገተኛ አደጋ ግልጋሎት ምክረ ሐሳብም የጎርፍ አደጋ ከመከሰቱ በፊት ጠቃሚ የሚሏቸውን ዕቃዎችን ከመሬት በላይ ከፍ አድርገው ያስቀምጡ። በጣም ጠቃሚ የሆኑ ዶክሜንቶች ከቤተሰቡ ጋር ጭነው፣ ጎርፉ አዋኪ ደረጃ ከመድረሱ በፊት አካባቢውን ለቀው እንዲሄዱ ልብ ያሰኛል። በተጨማሪም ዴቪድ ቤከር ጎርፍ ከመከሰቱ በፊት ቤቶን ለቀው ለመሄድ መሰናዶ ሲያደርጉ የቆሻሻ ፈሳሽ መውረጃዎች በጎርፍ ሲሞሉ ወደ መጸዳጃ ቤቶችና የማድቤት ዕቃ ማጠቢያዎች ማፍሰሻ በኩል ሊመጣ ስለሚችል ቀደም ብለው በቆሻሻ ማጠራቀሚያ ላስቲክ የቤቶን የቆሻሻ ፈሳሽ መውረጃዎች፣ መጸዳጃ ቤቶችንና የማዕድ ቤት ዕቃ ዕጣቢ ማፍሰሻዎችን እንዲሸፍኑ እንዲሁም የቆሻሻ ፈሳሽ መውረጃዎችንና መጸዳጃ ቤቶችን በቆሻሻ ማጠራቀሚያ ላስቲክ ውስጥ አፈር ወይም አሸዋ ሞልቶ መደርደር ጎርፉ የሚያደርሰውን ጉዳት ለመቀነስ ጠቀሜታ እንዳለው ይጠቁማሉ። ቤከር አያይዘውም ከፍተኛ ዝናብ እየጣለ ባለበት ወቅት ጠባብ ሆነው ውሃዎች በሚፈሱበት ስፍራ መኪና ነርቶ መሄድ አደገኛነት እንዳለው ያሳስባሉ። ጎርፍ በፍጥነት የመድረስ አቅም ያለው በመሆኑ በማካከልም መኪና በማሽከርከር ላይ ሳሉ ጎርፍ የሚያልፍበት መንገድ ከገጠሞት በፍጥነት ማቋረጥ እችላለሁ ብለው እንዳይገቡ። የጎርፍ ውሃ ውስጥ መግባት አደገኛ ነውና አንዳንድ መኪናዎች በጎርፍ ውሃ ለመንሳፈፍ 15 ሴንቲሜትሮች ወይም የአንድ መደበኛ ብዕር ቁመት ያህል ብቻ ይበቃቸዋል። ጎርፉ በምን ያህል ፍጥነት እንደሚጓዝ ስለማያቆም በቀላሉ ጥልቀት ወዳለው ስፍራ በጎርፍ ተወስደው መኪናው በጣም በፈጠነ ሁኔታ ልትሰጥም ትችላለች ሲሉ አስጠንቅቀዋል። ቤከር ያሉበት አካባቢ አስጊ ከሆነ 000 በመደውል አስቸኳይ እርዳታ እንዲጠይቁ የውሃ መጠን ከፍ እያለ ከመጣም ከመኪናው ወርደው የመኪና ጣራ ላይ እንዲወጡ ይመክራሉ። የአውስትሬልያ ሮያል ሕይወት አድን ሕብረተሰብ ድርጅት አገር አቀፍ ምርምር ስራ አስኪያጇ ስቴሲ ፔጅን በበኩላቸው እግረኞችም በምንም አይነት ጎርፍ ወዳለበት ስፍራ እንዳይሄዱ ያሳስባሉ። በድንገት ጎርፍ ገጥሞት ውሃ ውስጥ ከሆኑ በጀርባው እንድትንሳፈፉ ጭንቅላቶን ከውሃ በላይ አድርገው እጆቹን ወደ ላይ በማድረግ ለእርዳታ እንዲያውለበልቡ። የሚያዝ ነገር ካገኙም ያንን ጨብጠው እንዲይዙ። በአካባቢው ሰዎች ካሉም አንሳፈው ከውሃ ውስጥ ሊያወጣው የሚችሉ ነገሮችን እንዲያቀብሎ የእርዳታ ጥሪ ያደርጉ ይላሉ። በሌላም በኩል ውሃ ውስጥ ያለውን ሰው ለመታደግ በሚል ዘለው ጎርፍ ውስጥ እንዳይገቡ ከቻሉ ውሃ ውስጥ ያለውን ሰው ለማገዝ ማንሳፈፊያ ሊሆን የሚችል ነገር ያቀብሉ፣ አለያም 000 በመደወል እርዳታ ይጠይቁ በማለት የማስጠንቀቂያ ምክር ይችራሉ። ዴቪድ ቤከርም እንዲሁ ንብረቶች ተተኪ ናቸው፣ የእርሶንና የቤተሰቦን ሕይወት ግና መተካት አይቻልም በማለት ሰዎች ሕይወታቸውን ለመታደግ ቅድሚያ እንዲሰጡ አበክረው ያሳስባሉ። ለተጨማሪ መረጃ ስቴትስ ኢመርጀንሲ ሰርቪስ ኤስኤስ ወይም ሮያል ላይፍ ሴቪንግ አውስትራሊያ ድረገጾችን ይጎብኙ። ጎርፍ ባለበት አካባቢ እርዳታ ካሹ ወደ ኤስኤስ በ132 500 ይደውሉ። ለትርጉምና አስተረጓሚ እርዳታ 13 14 50 ይደውሉ። ይህ SBS Radio Podcast number let SBS.com.au slash Yugovnu. Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your podcasts from.